ማህደረ ዜና የየመን ተፋላሚ ፖለቲከኞች እዚያው ሰነአ፣ ሪያድ፣ ጄኔቭ በቅርቡ ደግሞ ኩዌት ውስጥ ይደራደራሉ። ደጋፊ አስታጣቂዎቻቸውም ለውይይት ድርድሩ ስኬት እንደሚጥሩም ቃል ይገባሉ። ወዲያው ግን ይዋጋሉ። ደግሞ በተቃራኒው በሀገር ሽማግሌዎች አግባቢነት ታኢዝ፣ ራዳ፣ ደማር ላይ ምርኮኛ ይለዋወጣሉ። ከፍታፋታ በኋላም እንደገና ይዋጋሉ። የተባበሩት መንግሥታት ድርጅት እንዳስታወቀው እስከ 2011 ድረስ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። የኢትዮጵያ፣ የሶማሊያ፣ የኤርትራ፣ የኢራቅ ስደተኞች መስፈሪያ ወይም መተላለፊያ ሀገር ነበረች። ዛሬ የዓለም ስደተኞች ቀን ሲዘከር፣ በስደተኛ ተፈናቃይ ብዛት ከመጀመሪያው ረድፍ ከተሰለፉት ሀገራት አንዷ ናት። የመን የጦርነት ድርድር የድርድር ጦርነቱን ሂደት ውጤት ላፍታ እንቃኛለን። አብራችሁን ቆዩ። የተባበሩት መንግስታት የስደተኞች መርጃ ኮሚሽነር ዩኤንኤችሲአር የበላይ ኃላፊ ፊሊፖ ግራንዲ የዓለም ስደተኞች ቀን ዛሬ ሲዘከር እንዳሉት ዓለም ከየአንድ መቶ 13ቱ ነዋሪዋ አንዱ ስደተኛ ነው። በየደቂቃው 24 ሰው ይሰደድባታል። ድምር 65 ሚሊዮን ህዝብ the figure is uh, of a forced displacement of 65 ተገዶ የሚፈናቀለው ሕዝብ ቁጥር 65 ሚሊዮን ነው። ይህ ቁጥር አምና ከነበረው ከ59 ሚሊዮን ትንሽ የሚበልጥ ስደተኛ በ10 በመቶ የጨመረ ቁጥሩ ከሁለተኛው ዓለም ጦርነት ወዲህ ዓለም አይታው የማታውቀው አዲስ እና ከፍተኛ ነው። መፍትሄው ግን በእርግጥ አዲስ አይደለም። የሕዝብ እልቂት ስደትን ሙሉ በሙሉ ማቆም ባይቻል እንኳን ለመቀነስ አብነቱም ጦርነት፣ ግጭት፣ ውዝግብን በድርድር ውይይት ማስወገድ ነው። ግራንዴም ዛሬ ሌላ አላሉ። እርምጃ መውሰድ አለብን፣ ፖለቲካዊ እርምጃ። የስደተኞችን ብዛት ለመቀነስ በጣም አስፈላጊው ነገር የየመን ተፋላሚ ኃይላትና አዝማቾቻቸው ካለፈው ታኅሳስ ጀምረው ውይይት ድርድር ሲሉ ለአዲሱ ችግራቸው አሮጌውን ግን ተገቢውን መፍትሄ የመምረጥ የመዘየድ ወይም የመገደዳቸው ምልክት ሆኖ ነበረ። ወትሮም ከአረብ ሀገራት ሁሉ እጅግ የደህየችውን ሀገር የሚያወድመውን ጦርነት ለማስቆም በስማ በለው ሰንዓ ተጀምሮ አደን ሪያድ፣ ጄኔቭ እያለ ባለፈው ሚያዚያም ኩዌት ላይ ፊት ለፊት ከቀጠለው ድርድር ውጪ ብዙዎች እንደሚሉት የተሻለ አማራጭ አልነበረም። ከአምና መጋቢት ጀምሮ በኢራን ይደገፋሉ የሚባሉትን የሁቲ አማጽያን ይዞታን የሚደበድቡት ሳውዲ አረቢያና ተከታዮቿም የጦርነቱ ኪሳራ እየቆጠቆጣቸው ነው። የሪያድ ነገስታት ግፋ ቢል በሶስት ወር እናጠናቀቀዋለን ብለው ከተሞጀሩበት ጦርነት የጎበዝ መውጫው በር ድርድር መሆኑን የመረዳታቸው ማረጋገጫም ነበረ። ሪያድ የሚኖረው ኢትዮጵያዊ ጋዜጠኛ ስለሺ ሽብሩም ከመጋቢት ጀምሮም ይህን ታዝቧል። የሳውዲ መንግስት ከዚህ ከሁቲ አማጺዎች ጋር የውስጥ ለውስጥ ግንኙነት ጀምሯል የሚባሉ መረጃዎች መውጣት ጀምረው ነበረ። እንደውም ሁለት ከፍተኛ የሁቲ ባለስልጣናት ሳውዲ አረቢያ መጥተው ከሳውዲ መንግስት ጋር ተወያይተዋል የሚባልም መረጃ አለ። ሳውዲ አረቢያ ለሳምንት ለአስራ አምስት ቀን፣ ለሶስት ሳምንት ተብሎ የተገባበት ጦርነት ረጅም ዘመን መፍጀቱ፣ በሰላማዊ መንገድ መቋጫ እንዲኖረው የወሰኑ ይመስላል የሚሉ አስተያየት ሰጪዎች አሉ በብዛት ሳውዲ አረቢያ እንደ ዘበት ለገባችበት ጦርነት እስካሁን ድረስ ከ5.3 ቢሊዮን ዶላር በላይ ከስክሳለች። ሳውዲ አረቢያን ተከትለው አስር ሀገራትም ከጦርነቱ ተሞጅረዋል። ብላክ ዎተር የተሰኘው የአሜሪካ ቅጥረኛ ወታደሮች አዝማች ድርጅትም የጦርነቱ ተካፋይ ነው። ለቅጥረኛ ወታደሮቹ የሚከፈለውን ገንዘብ ጨምሮ አስሩ ሀገራት እስካሁን ያወጡት ገንዘብ ሳውዲ አረቢያ ካወጣቸው አይተናነስም ነው የሚባለው። የጦርነቱ መቆም በተለይ ለሳውዲ አረቢያ ወጭን ከመቀነስም በላይ በጣም የሚያስፈልግበት ምክንያትም አለ። እንደገናም ስለ ሽሽብሩ ሳውዲ አረቢያ የያዘችውን ራዕይ ሀያ ሰላሳ የሚለውን የምጣኔ ሀብት እድገት መርሃ ግብር ለመተግበር ይህን ጦርነት ተሸክሞ የማይሆን ስለሆነ በሳውዲ በኩል የማለዘብ ሁኔታ ይታያል። ይህን ጦርነት ድርድሩም ለአግባቢ ውጤት እንዲበቃም በጦርነቱ የሚያልቅ የሚፈናቀል የሚሰደደውን ህዝብ ያክል የሚመኝ የሚጸልይም በርግጥ የለም። የሰንዓው ተባባሪ ዘጋቢያችን ግሩም ተክለ ሃይማኖት እንደሚለው የኩዌቱ ድርድር እንደተጀመረ የነበረው ምኞት ተስፋና ጸሎት ግን አሁን እየደበዘዘ ነው። ህዝቡ ከነዚህ ደረዳሪዎች የሚጠብቀው በጣም ሳም የሚጠብቀው ምክንያቱም ከተማ ውስጥ ሲኖሩ መቋቋም አቅቷቸዋል። እቃ አውጥተው ይሸጣሉ። በጣም ተስፋ አድርጎት ነው ያለው። በዱላ ሚሄዱ ጉዳት የደረሰባቸው በጣም በርካታ ሰዎች አሉ። ና ጦርነቱ መቋረጫ ነው ይሄ የሚፈልጉት። ህዝቡ ግን ያ እዛ ጋር ደስ ወይም ተስፋ ነገር አላዩም እና ተደራዳሪዎች እስካሁን የደረሱበት ስምምነት የለም። አስረኛ ሳምንታቸው የተባበሩት መንግስታት ድርጅት ልዩ መልክተኛ እስማኤል ሩሉድ ሼክ አህመድ ያዘጋጁት ባለሶስት ነጥብ የመደራደሪያ ሐሳብ ቢያንስ እስካሁን ተፋላሚ ኃይላትን እኩል የሚያግባባ አይነት አልሆነም። በተለይ አማጽያኑም ትጥቃቸውን ፈተው ሰንዓን ጨምሮ የሚቆጣጠሯቸውን አካባቢዎች በሳውዲ አረቢያ ለሚደገፈው መንግስት እንዲያስረክቡ የሚጠይቀው ነጥብ በሁቲዎቹ ዘንድ ተቀባይነት አላገኘም። የሰንዓ ነዋሪዎችንም ከጥርጣሬ ዶሏቸዋል። መሳሪያ እየቀረቡ ያሉት በሚል ህዝቡ አንተ ድንቅ ብለን ለሳ ንብራቶና እስከሚል ጥያቄ ድረስ ሳይቀዋል። ምክንያቱም እንዴት ድርድሩ ግን ቀጥሏል። ጦርነቱም ቀነሰ እንጂ አልተቋረጥም። ተፋላሚዎች ድርድሩን ሚያዝያ መጀመሪያ ላይ ሲጀምሩ ያወጁት ተኩስ አቁም ተከብሮ አያውቅም። አሁን የረመዳን ረመዳ ትንሽ ገባ ምንም ቀንሷል፣ ግን እጥፍ እጥፍ በሁለትና በሶስት እጥፍ እያንዳንዱ በኋላ የጨመረ ነው። ህዝቡ መቋቋም ከምችለው በላይ ነው ያለው። ሰውን ዚህ አይነት ችግር ቢሆንም ግን ያው ጨውሙንም መረዳዳቱንም ምንንም አብረው ታይሳል። እርግጥ መብራትም በዚህ ወቅት ላይ ለትንሽ ቀን ይመጣል። የአየር ድብደባው ሁኔታ ሰና ከተማ ውስጥ የቀነሰ ቢሆንም ድምፁ ብቻ ቢሆንም የሚሰማው ከሰና ከተማ ሀያ አምስት ኪሎ ሜትር ንሂን ከሚባል ቦታ ጀምሮ ትዕዝ ማሬድ እንዲሁ የተለያዩ ቦታዎች ላይ ድብደባው አለ የተወሰነ በጣም ያነት ያለፈና የቀነሰ እንደ በሽቱ ያልሆነ ድብደባ ነው ያለ ሰውም እየሞተ በህይወት ያለው በችግር እየተቆራመደ ነው። ግሩም እንዳየው የተባበሩት መንግስታት ድርጅት በተለይም የስደተኞች መርጃ ኮሚሽነሩ ዩኤን ኤች ሲአር እንደሚለው ሳውዲ አረቢያ መራሹ ጦር በየመኑ የእርስ በርስ ጦርነት ጣልቃ ከገባም ካለፈው መጋቢት ወዲህ ከ6400 በላይ ሰላማዊ ሰው ተገድሏል። አብዛኛው የተገደለው በተባባሪዎቹ ሀገራት የአውሮፕላን ቦምብ ነው። እስከ 2011 ድረስ የኢትዮጵያ፣ የኤርትራ፣ የኢራቅ በተለይ ደግሞ ከ250ሺህ በላይ የሶማሊያ ስደተኞችን ስታስተናገድ የነበረችው የመን ባለፈው አንድ ዓመት ብቻ ከ2 ነጥብ 8 ሚሊዮን በላይ ህዝቧ አንድም ስደተኛ አልያም ተፈናቃይ ሆኖባታል። ከአጠቃላይ ህዝቧ 85 ከመቶ ያክሉ አስቸኳይ የምግብ እርዳታ ፈላጊ ነው። የሰንአው ተባባሪ ዘጋቢያችን ግሩም ተክለ ሃይማኖት እንደሚለው ሀብቱ ሞልቶ የተረፋቸው ምዕራባውያን መንግስታት እስካሁን ለችግረኛው ህዝብ የሚሰጡት እርዳታ የለም ካለም በግልጽ አይታይም። የተባበሩት መንግስታት ድርጅትም የሟች ተፈናቃይ ስደተኛውን ቁጥር ከመዘርዘር ባለፍ ለተፈናቃይ ስደተኛው የሚሰጠው እርዳታ የሌለ ያክል ነው። አረረም መረረም ለህዝቡ እህል የሚያቀምሱት አንድም የሀገሬው ሀብታሞች አሊያም የሳውዲ አረቢያ መንግስትና በጎ አድራጊዎች ናቸው። ግሩም እንደታዘበው እንግዲህ በድቡት አረብ ናቸው እርዳታ እንደምናቀርቡት

ድንገት የመናዊ ጋዜጠኞች ራሳቸው በተለያዩ ድረገቶቻችንና እንትን እየጻፉት ነው በጣም የተባበሩት መንግስታት ድርጅት እየፈለገባቸው እንደሆነ እንደሆነ ከጦርነቱ በፊት ሳውዲ አረቢያ ለገቡ የየመን ዜጎች ደግሞ የሳውዲ አረቢያም በጦርነቱ መካፈል ሳይደግስ አይጣላም አይነት ነው የሆነው የሳውዲ አረቢያ መንግስት የየመኖችን ልብና አእምሮ ለመግዛት በሀገሩ የሚገኙ ሁለት ሚሊዮን የመኖችን እየተንከባከበ ነው ስለሽሽብሩ እንደሚለው በህገወጥ መንገድ የሚኖሩ ስደተኞችም ህጋዊ መኖሪያ ፍቃድ እየተሰጣቸው ነው። ነጋሻ፣ አንተ እንዳልከው ሳውዲና የመን ረጅም የግዛት የድንበር የሚካለሉ ሀገሮች ናቸው። ለየመኖችም ወደ ስደት ለማምራት ከሳውዲ የተሻለ ምንም በአቅራቢያው ሀገር የላቸው። ከማዶ ያለው የቀይ ባህርን አልፈው ወደ ኢትዮጵያ ነው ወደላይ ሄዱ ወደ ኦማን አካባቢ ነው። ሰፊው ግዛትና ሊሄዱ ታሪካዊም ሆነ የረጅም ዘመን ግንኙነት ያላቸው ከሳውዲ አረቢያ ጋር ነው። አሁንም በዚህ በጦርነቱ ወቅት በርካታ የመኖች ወደ ሳውዲ አረቢያ እየመጡ ነው ያሉት። እየተደረገላቸው ያለው ደህና ነገር ማለት የመኖሪያ ፈቃድ የመስጠት ልጆቻቸው እንዲማሩ ይሄ ኢቃማ የሳውዲ ኢቃማ ይባላል መታወቂያ ካርድ የመስጠት ሁኔታ ስላለ ብዙ የየመን ዜጎች ወደ ሳኡዲ አረቢያ ሲመጡ ይስተዋላሉ። ሕገ ወጥ ቢሆኑ እንኳን ሕጋዊ የማድረግና ለምሳሌ ልጆቻቸው ትምህርት ቤት እንዲማሩ የማድረግን ሁኔታ በገደብ ለሁለት ዓመት ለሶስት ዓመት እየተባለ የሚሰጥ የመኖሪያ ፍቃድን ማድረጋቸው ይሄ የእኛ ናቸው ወይም ደግሞ ወገናዊነት እንዲሰማቸው ለማድረግ የረዳቸው ይመስለኛል። ከፖለቲካው ድርድር ይልቅ እስካሁን ተጨባጭ ውጤት ያሳየውም የሀገር ሽማግሌዎች ወይም ሼሆች የሚመሩት ሽምግልና ነው። የተለያዩ አካባቢዎችን የሚወክሉ ሽማግሌዎች ተፋላሚ ኃይላትን አግባብተው የጦር ምርኮኞች እንዲለዋወጡ አድርገዋል። የሁቲ አማጺያን ደግሞ ዛሬ የረመዳን ወርን ምክንያት በማድረግ ከሁለት መቶ በላይ የመንግሥት ደጋፊዎችን ከስር ለቀዋል። የምርኮኛ ልውውጥ መደረጉ ወይም እስረኞች መፈታታቸው በተነገረ በሰዓታት ልዩነት ውስጥ ግን ውጊያ መግጠማቸው መዘገቡ ነው እንቆቅልሹ። ጦርነቱ በሳውዲ አረቢያና በኢራን የሚደገፉ የሚባሉት ኃይላት ውጊያ ብቻ አይደለም፤ የአልቃይዳ የእስላማዊ መንግስት፣ የጎሳ ታጣቂዎችና የሽፍቶች ጭምር እንጂ። የመን የጦርነት ድርድር፣ የስምምነት ጦርነት፣ እንቆቅልሽ ምድር። ነጋሽ ማህመድ ነኝ። ቸር ያሰማን።